የዲደብልዩ ዜና በመጀመሪያም ዋና ዋና ዜና የኢትዮጵያ ፌዴራል ፖሊስ የአገር ክህደት በመፈጸም የተጠረጠሩ ወታደራዊ መኮንኖችና የተለያዩ ሚዲያዎችን በመጠቀም አገር አፍራሽ መረጃ የሚያሰራጩ ያላቸው ስምንት ግለሰቦች ላይ የእስር ማዘዣ ማውጣቱን ፋና ብሮድካስቲንግ ኮርፖሬሽን ዘገበ። የመቀሌ ከተማ በከባድ መሳሪያ መደብደቧን የትግራይ ክልላዊ መንግስት አስታወቀ። የፈረንሳይ ዜና አገልግሎት ከተራድኦ ድርጅቶች የመረጃ ምንጮች በእርግጥም ድብደባው መፈጸሙን እንዳረጋገጠ ዘግቧል። ሱዳን ውጊያ ክብረት አባት የትግራይ ክልል ድንበር አቋርጠው ለሚሰደዱ ኢትዮጵያውያን 150 ሚሊዮን ዶላር እርዳታ እንደሚያስፈልጋት በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ አስታወቁ። የኤርትራ ዋና ከተማ አስመራ ትናንት ምሽት ከትግራይ ክልል በተተኮሰ ሮኬት ዳግመኛ ተመታች። የፈረንሳይ ዜና አገልግሎት አስመራ ከሰሜናዊ ትግራይ በተተኮሰ ሮኬት መመታቷን ከአራት ዲፕሎማቶች እንዳረጋገጠ ዘግቧል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኬሊ ክራፍት በኢትዮጵያ የትግራይ ክልል እየተባባሰ ነው ያሉት ሁኔታ አገራቸውን እንዳሳሰባት አስታወቁ። የሮማ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳት ፍራንሲስ በበኩላቸው ለኢትዮጵያ ጸልዩ ብለዋል። ለአንድ ቀን የስራ ጉብኝት ጁባ የገቡት የግብፁ ፕሬዚዳንት አብዱል ፋታህ አልሲሲ ከደቡብ ሱዳን አቻቸው ሳልቫ ኪር ሚያርዲት ኢትዮጵያ የምትገነባው ታላቁ የህዳሴ ግድብን ጨምሮ በተለያዩ ጉዳዮች ላይ ተነጋገሩ። ዜናው በዝርዝር የኢትዮጵያ ፌዴራል ፖሊስ የአገር ክህደት በመፈጸም የተጠረጠሩ ወታደራዊ መኮንኖችና የተለያዩ ሚዲያዎችን በመጠቀም አገር አፍራሽ መረጃዎች በሚያሰራጩ ያላቸው ስምንት ግለሰቦች ላይ የእስር ማዘዣ ማውጣቱን ፋና ብሮድካስቲንግ ኮርፖሬሽን ዘገበ። ዛሬ የእስር ማዘዣ ወጥቶባቸዋል የተባሉት ሜጀር ጀኔራል ዘውዱ ኪሮስ ገብረ ኪዳን፣ ኮሎኔል ተወልደ ገብረ ተንሳይ፣ ኮሎኔል ገብረ እግዚአብሔር አለምሰገድ፣ ኮሎኔል የማነ ገብረ ሚካኤል፣ ሻምበል ተወልደ ገብረ መድህን፣ ኮሎኔል ጌትነት ግደያና ኮሚሽነር ረታ ተስፋዬ ናቸው። ከዚህ በተጨማሪ ከህወሀት ጋር ያላቸውን ጥብቅ ትስስር ተጠቅመው ከፍተኛ የዘረፋ ወንጀል በመንግስት ላይ በመፈጸም ከፍተኛ ንብረት በማካበት የተጠረጠሩ ሃያ 20 ወታደራዊ ሹማምንት የእስር ማዘዣ እንደወጣባቸው የፋና ዜና ይጠቁማል። ከእነዚህ መካከል ሌትናል ጀኔራል ታደሰ ወረደና የኢንሳ የቀድሞ ዳይሬክተር ሜጀር ጀኔራል ተክለ ብርሃን ወልደ አረጋ ይገኙበታል። በፌዴራል ፖሊስ ኮሚሽን ዶክተር እዝቅኤል ገቢሳ፣ ዶክተር አወል አሎ፣ ዶክተር ኢታና ሀብቴ፣ ዶክተር ጸጋይ አራርሳ፣ አቶ ዳንኤል ብርሃኔ፣ አቶ ፍጹም ብርሃኔ፣ አቶ አሉላ ሰለሞንና ሰናይት ሰናየት መብርሃቱ በአገር ማፍረስ ወንጀል ተጠርጥረው የእስር ማዘዣ እንደወጣባቸው ፋና ብሮድካስቲንግ ኮርፖሬት ዛሬ ዘግቧል። መቀሌ ከተማ በከባድ መሳሪያ መደብደቧን የትግራይ ክልላዊ መንግስት አስታወቀ። የፈረንሳይ ዜና አገልግሎት ከተራድኦ ድርጅቶች የመረጃ ምንጮች በእርግጥም ድብደባው መፈጸሙን እንዳረጋገጠ ዘግቧል። የኢትዮጵያ ጦር የመቀሌን ማዕከላዊ አካባቢ በከባድ መሳሪያ መደብደብ ጀምሯል፤ የሚል መግለጫ መቀመጫውን አሜሪካ ባደረገው ትግራይ ሚዲያ ሃውስ በኩል በፌዴራል መንግስቱ እውቅና የተነፈገው የክልሉ መንግስት መግለጫ ወጥቷል። የትግራይ ክልል ርዕሰ መስተዳድር ደብረ ጽዮን ገብረ ሚካኤል በበኩላቸው ለሬውተርስ መቀሌ ከባድ ድብደባ ውስጥ ትገኛለች ሲሉ በአጭር የጽሑፍ መልእክት አረጋግጠዋል። ከከተማው ነዋሪዎች ቀጥታ ግንኙነት ያላቸው ሁለት ዲፕሎማቶችም ይህንኑ እንዳረጋገጡለት ሬውተርስ ዘግቧል። ሬውተርስ እንዳለው ከሁለቱ ዲፕሎማቶች አንዱ ሀምዳይ በተባለ አካባቢ ከባድ የፍንዳታ ድምፅ መሰማቱን ተናግረዋል። የፈረንሳይ ዜና አገልግሎት በበኩሉ ጉዳዩን በከተማዋ ከሚገኙ ሁለት የተራድኦ ድርጅቶች ሰራተኞች ማረጋገጡን አስታውቋል። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪ ቢለኔ ስዩም የኢትዮጵያ ጦር ሰላማዊ ሰዎች የሚኖሩባቸውን አካባቢዎች አይደበድብም ሲሉ ለሬውተርስ ተናግረዋል። ቢለኔ በትግራይና በመቀሌ የሚኖሩ ኢትዮጵያውያን ደህንነት የፌዴራል መንግስቱ ቅድሚያ የሚሰጠው ጉዳይ ነው ብለዋል። የኢትዮጵያ መንግስት ህወሀት የክልሉ ልዩ ኃይልና ሚሊሺያ እጃቸውን እንዲሰጡ የሰጠው የ72 ሰዓታት ቀነ ገደብ ካበቃ በኋላ የኢትዮጵያ ጦር የህግ ማስከበር ዘመቻውን ከትናንት በስቲያ እንደጀመረ በኢትዮጵያ መከላከያ ሰራዊት የህብረት ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ሐሰን ኢብራሂም ትናንትናው ዕለት በሰጡት መግለጫ ተናግረዋል አሁን የቀረው የውጊያ ሂደት የመቀሌ ከተማን የመቆጣጠርና ወንጀለኛውን ቡድን በቁጥጥር ስር የማድረግ ጉዳይ ነው ይሄ የማጠቃለያ ምዕራፍ አዲስ እቅድ ወጥቷል የማጠቃለያ ምዕራፍ እቅዱ ለሁሉም ግንባር አመራሮች ደርሶ ከዚህ እቅድ አኳያ የማጠቃለያውን ውጊያ በምን አይነት አኳኋን መፈጸም እንዳለባቸው አጭር ዝግጅት ካደረጉ በኋላ በተወሰኑ ቀናት በቀጣዮቹ የተወሰኑ ቀናት መቀሌ ከተማን ሰራዊቱ በሁሉም አቅጣጫ ይቆጣጠራል። መቀሌ ከተማን ስንቆጣጠር ዋነኛው ትኩረቱ ወንጀለኛውን ቡድን እጁን መያዝ ነው። በህዝቡም ትብብር ይሄ ኃይል እጁ ተይዞ ለሕግ ለፍርድ ይቀርባል። ምናልባት አንዳንድ ተፈላጊ የሆኑ ሰዎች ወደ ቤተሰቦቻቸው ወደ አጎራባች መደበቅ ወደሚያስችሏቸው ቦታዎች ላይ ለተወሰኑ ቀናት ለመደበቅ የሚሞክሩ ሊኖሩ ይችላሉ። ከመቀሌ መቆጣጠር በኋላ ሰራዊታችን እነዚህን ወንጀለኞች በያሉበት አካባቢ የመቆጣጠር እና አድኖ የማግኘት ስራውን ይሰራል። በአጭር ጊዜ ውስጥ ወንጀለኛ ቡድን ለህግ ለፍርድ ይቀርባል ብለን እናምናለን። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ማጣሪያ በተባለው ገጽ በኩል በወጣው መግለጫ ጦሩ የሚፈጽማቸው የአየር ድብደባዎች በህወሓት የጦር መሳሪያ ማከማቻዎች ላይ ብቻ ያነጣጠረ መሆኑን አስታውቋል። መንግስት በመግለጫው እንዳለው የኢትዮጵያ መከላከያ ሰራዊት ሆስፒታሎች፣ ትምህርት ቤቶችና የመኖሪያ መንደሮችን የመሳሰሉ ሰላማዊ ሰዎች የሚበዙባቸውን ኢላማ አላደረገም። የኤርትራ ዋና ከተማ አስመራ ትናንት ምሽት ከትግራይ ክልል በተተኮሰ ሮኬት ዳግመኛ ተመታች። የፈረንሳይ ዜና አገልግሎት አስመራ ከሰሜናዊ ትግራይ በተተኮሰ ሮኬት መመታቷን ከአራት ዲፕሎማቶች እንዳረጋገጠ ዘግቧል። በኤርትራ የአሜሪካ ኤምባሲ ትናንት ዓርብ ኅዳር 18 ቀን 2013 ዓ.ም ከምሽቱ ሁለት ሰዓት ከ24 ደቂቃ በአስመራ የፍንዳታ ሳይሆን አይቀርም ያለው ከባድ ድምፅ መሰማቱን አስታውቋል። ኤምባሲው ይኸው የፍንዳታ ድምፅ ከውጭ የሚመጣ ሳይሆን እንደማይቀር ትናንት ለአሜሪካ ዜጎች ባስተላለፈው የማስጠንቀቂያ መልእክት ገልጿል። ምን ያክል ሮኬቶች እንደተተኮሱ የት እንደወደቁና ምን ያክል ጉዳት እንደደረሱ እስካሁን በግልጽ የሚታወቅ ነገር የለም። የኤርትራ መንግስትም በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። በኢትዮጵያ ውጊያ ከተቀሰቀሰ ወዲህ ከትግራይ ወደ ኤርትራ ሮኬት ሲተኮስ ሁለተኛው መሆኑ ነው። ከዚህ ቀደም ወደ ኤርትራ ና ከተማ አስመራ እና በአማራ ክልል ወደሚገኙት ባህር ዳርና ጎንደር ለተተኮሱ ሮኬቶች የህወሀት ሹማምንት ኃላፊነት ወስደው ነበር። የትግራይ ባለስልጣናት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ወግኖ በውጊያው የተሳተፈ ነው ሲሉ በተደጋጋሚ ይከሳሉ። ይኸው ክስ ግን እስካሁን ከሌላ ወገን አልተረጋገጠም። ወደ ኤርትራ የሚተኮሱት ሮኬቶች በትግራይ የሚካሄደውን ውጊያ ወደ ቀጠናው ያሰፋል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ በብርቱ ይሰማል። ሱዳን ውጊያ ከበረታባት የትግራይ ክልል ድንበር አቋርጠው ለሚሰደዱ ኢትዮጵያውያን 150 ሚሊዮን ዶላር እርዳታ እንደሚያስፈልጋት በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ አስታወቁ። ኮሚሽነሩ ይህን ያሉት በዛሬው ዕለት በሱዳን የኢትዮጵያውያን ስደተኞች መጠለያዎችን በጎበኙበት ወቅት ነው። ባለፈው ጥቅምት 24 በትግራይ ክልል ውጊያ ከተጀመረ ወዲህ ሱዳን ከ43 ሺህ በላይ ስደተኞችን እጅግ ድህነት በበረታባቸው ግዛቶቿ በኩል ተቀብላለች። ግራንዴ ታዲያ ዛሬ ከኢትዮጵያ ድንበር ባህር በ80 ኪሎ ሜትር ርቀት ላይ የሚገኘውን የኡምራ ቁባ መጠለያ በጎበኙበት ወቅት ሱዳን ለእነዚህ ስደተኞች ለሚቀጥሉት ስድስት ወራት ውሃ፣ መጠለያና የሕክምና አገልግሎት ለማቅረብ 150 ሚሊዮን ዶላር ትፈልጋለች ብለዋል። ለጋሾች በተቻለ ፍጥነት ይህን ሀብት ለሱዳን እንዲያቀርቡ ኮሚሽነሩ ጥሪ አቅርበዋል። በፈረንሳይ ዜና አገልግሎት ዘገባ መሰረት አሁንም ከ500 እስከ 600 ስደተኞች በየቀኑ ከኢትዮጵያ ወደ ሱዳን ድንበር ያቋርጣሉ። የትግራይ ውጊያ እየቀጠለ ባለ በ በዚህ ወቅት ግራንዴ ለአስርት ዓመታት በኢትዮጵያ የኖሩ በአስር ሺዎች የሚቆጠሩ ኤርትራውያን ስደተኞች ዕጣ ፈንታ እንደሚያሳስባቸው ጭምር ተናግረዋል። ኤርትራውያኑ ስደተኞች የምናገኝበት መንገድ የለም ያሉት ፊሊፖ ግራንዴ የኢትዮጵያ መንግስት ባለስልጣናት ለተባበሩት መንግስታት የጉብኝት ፈቃድ እንዲሰጥ ጠይቀዋል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኬሊ ክራፍት የኢትዮጵያ በኢትዮጵያ የትግራይ ክልል እየተባባሰ ነው ያሉት ሁኔታ አገራቸውን እንዳሳሰባት አስታወቁ። የሮማ ካቶሊካዊት ቤተክርስቲያን ሊቃነ ጳጳሳት ፍራንሲስ በበኩላቸው ለኢትዮጵያ ጸልዩ ብለዋል። አምባሳደር ኬሊ ክራፍት በዛሬው ዕለት ድርድር ለማስጀመርና ሰላም ለማምጣት የአፍሪካ ህብረት የጀመረውን ጥረት እንደግፋለን ብለዋል። አምባሳደሯ በውጊያው የሚሳተፉ ወገኖች ሰላማዊ ሰዎችን መጠበቅ እርዳታ ለስደተኞችና እገዛ የሚፈልጉ እንዲደርስ መፍቀድ አለባቸው ሲሉ አክለዋል። የአፍሪካ ህብረት የሾማቸው ሶስት ልዩ መልእክተኞች ትናንት ከጠቅላይ ሚኒስትር አብይ አህመድ ከተወያዩ በኋላ መግለጫ ወጥተዋል። ከረቡዕ ህዳር 16 እስከ ህዳር 18 በአዲስ አበባ የቆዩት መልእክተኞች በአፍሪካ ህብረት በኩል ባወጡ መግለጫ የኢትዮጵያ መንግስት በትግራይ የጀመረው ህግ የማስከበር ዘመቻ ረዥም ጊዜ እንደማይወስድ ጠቅላይ ሚኒስትር አብይ አህመድ እንደነገሯቸው አስታውቀዋል። ልዩ ልዑካኑ ባወጡ መግለጫ እንዳሉት የኢትዮጵያ መንግስት ያቋቋመው የትግራይ ብሔራዊ ክልል ለጊዜያዊ አስተዳደር አገልግሎቶችን ለማቅረብ ስራ መጀመሩን የሚያስፈልጉ መሰረታዊ ሰብአዊ ፍላጎቶችን ለመለየትና ለማቅረብ እንደዚሁም የሰብአዊ መተላለፊያዎችን ለመለየትና ይፋ ለማድረግ የፌዴራል ባለድርሻ አካላት የተካተቱበት ኮሚቴ መቋቋሙን ከጠቅላይ ሚኒስትሩ ሰምተዋል። በውጊያው ምክንያት ከቀያቸው ተፈናቅለው የተሰደዱ ዜጎችን ለመመለስና ለማቋቋም መሰረተ ልማቶችን ለመገንባትና የአንድ ፓርቲ የበላይነት የሌለባት ዴሞክራሲያዊት ኢትዮጵያ ለመገንባት የጠቅላይ ሚኒስትር አብይ አህመድ መንግስት ዝግጁ መሆኑ እንደተገለጸላቸው በመግለጫው ሰፍሯል። ልዩ ልኡካኑ የቀድሞዋ የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሊፍ፣ የቀድሞው የደቡብ አፍሪካ ፕሬዚዳንት ከጋሌማ ሞትላንቴና የቀድሞው የሞዛምፒክ ፕሬዚዳንት ዩአኪም ቺሳኖ ናቸው። በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ በተጨማሪ ከፕሬዚዳንት ሳህለ ወርቅ ዘውዴና ከትግራይ ክልል ጊዜያዊ አስተዳደር ተወካዮች መገናኘታቸውን አስታውቀዋል። የልዩ ልኡካኑ ጥረት አሁንም የኢትዮጵያ የፌዴራል መንግስትና ህወሀትን ወደ ድርድር ሊመራ ይችላል የሚል እምነት ያደረበት አለም አቀፉ ማህበረሰብ ሁለቱ ወገኖች ልዩነቶቻቸውን በጠረጴዛ ዙሪያ እንዲፈቱ ግፊት እያደረገ ነው። የሮማ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳስ ፍራንሲስ ግን ውጊያ ለበረታባትና የከፋ ሰብአዊ ሁኔታ ለተፈጠረባት ኢትዮጵያ ጸሎት እንዲደረግ ዛሬ ግብዣ አቅርበዋል። ሊቃነ ጳጳሱ ግጭቱ እንዲቆም ሕይወት እንዲጠበቅና ሕዝቡ ሰላም እንዲያገኝ በግጭት ውስጥ ላሉት ወገኖች ጥሪ አቅርባለሁ ብለዋል። ይህ ዶይቸቨለ ነው። ለአንድ ቀን የስራ ጉብኝት ጁባ የገቡት የግብፁ ፕሬዝዳንት አብዱልፋታህ አልሲሲ ከደቡብ ሱዳን አቻቸው ሳልቫኪር ሚያርዲት ኢትዮጵያ የምትገነባው ታላቁ የህዳሴ ግድብን ጨምሮ በተለያዩ ጉዳዮች ላይ ተነጋገሩ። የደቡብ ሱዳን ፕሬዝዳንት ጽሕፈት ቤት ከዛሬው ጉብኝት በኋላ ባወጣው መግለጫ እንዳለው ፕሬዚዳንት አብዱል ፋታህ አልሲሲ አገራቸው በታላቁ የህዳሴ ግድብ ጉዳይ ላይ ያላትን አቋም ለሳልቫኪር አስረድተዋል። ፕሬዚዳንት ሳልቫኪር ሚያርዲት በበኩላቸው በቀጠናው መረጋጋት ላይ ተጽዕኖ ለሚያሳድሩ ጉዳዮች መፍትሄ ለማበጀት ውይይት ጠቀሜታ አለው ብላ ደቡብ ሱዳን እንደምታምን ለአልሲሲ እንዳስረዱ ጽሕፈት ቤታቸው ያወጣው መግለጫ ይጠቁማል። መግለጫው እንደሚለው ደቡብ ሱዳን ለአህጉራዊ ወንድማማችነትና ለአፍሪካዊ ችግሮች አፍሪካ ፖለቲካዊ መፍትሄዎች ለመፈለግ ያላትን ቁርጠኝነት ለአልሲሲ አስረግጠው አስረድተዋል። ሁለቱ መሪዎች የደቡብ ሱዳንና የግብፅን ወዳጅነት በትምህርት፣ የጤና አገልግሎት፣ ብዙሃን መገናኛዎች፣ ኢነርጂ፣ ንግድ፣ መዋለንዋይ፣ መሠረተ መሰረተ ልማት በተለይም የባቡርና የመንገድ ግንባታ ለማጠናከር መስማማታቸውን የደቡብ ሱዳን ፕሬዚዳንት ጽህፈት ቤት አስታውቋል። ግብፅ በነዳጅ ዋጋ ማሽቆልቆልና በኮሮና ወረርሽኝ ሳቢያ ደቡብ ሱዳንን ለመርዳት አልሲሲ ቃል ገብተዋል ተብሏል የኢራን መንፈሳዊ መሪ የኒኩሌር ፊዚክስ ሊቋን የገደሉና ግድያው እንዲፈጸም ባስተላለፉት ላይ ወሳኝ ቅጣት እንድትወስድ ጥሪ አቀረቡ። ግድያው በአገሪቱ የኒኩሌር ጦር መሳሪያ ግንባታ መርሃ ግብር ላይ በኢራንና በአሜሪካ መካከል ሊደረግ የሚችል ድርድርን አደጋ ላይ ጥሏል። የ59 ዓመቱ የኢራን ከፍተኛ የኒኩሌር ፊዚክስ ሳይንቲስት ሞሴን ፋህሪዚ ዳህ በአገሪቱ ዋና ከተማ ቴሄራን በጥይት ተደብድበው የተገደሉት በትናንትናው ዕለት ነበረ። የፊዚክስ ባለሙያው የአገሪቱ ታዋቂና የተከበሩ የኒውክሌርና የመከላከያ ሳይንቲስት ሲሉ የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒ ዛሬ በጽሑፍ ባወጡት መግለጫ ጠርተዋቸዋል። ሐሚኒ እንዳሉት ከግድያው በኋላ የኢራን የመጀመሪያ ተግባር በገዳዮችና ግድያውን ባዘዙት ላይ ወሳኝ ቅጣት መውሰድ ይሆናል። መንፈሳዊው መሪ ወሳኝ ስላሉት ቅጣት ግን ያብራሩት ነገር የለም። ለግድያው እስራኤልን ተጠያቂ ያደረጉት የኢራን ፕሬዝዳንት ሐሳን ሩሃኒ ለሰማዕቱ ፋዛርዲህ ግድያ በተገቢው ጊዜ ምላሽ እንሰጣለን ብለዋል። መንፈሳዊው መሪ አያቶላ አሊ ሐሚኒም ሆኑ ፕሬዝዳንት ሐሳን ሩሃኒ እንዳሉት ግድያው የኢራንን የኒውክሌር መርሃ ግብር ግን አያቆምም። ፕሬዚዳንት ሐሳን ሩሃኒ ተጠያቂ ያደረጓትና ከአስርት ዓመታት በፊት ጀምሮ የኢራንን ሳይንቲስቶች ትገድላለች እየተባለች የምትከሰሰው እስራኤል እስካሁን በጉዳዩ ላይ ያለችው ነገር የለም። ግድያው በአገሪቱ የኒውክሌር ጦር መሳሪያ ግንባታ መርሃ ግብር ላይ በኢራንና በአሜሪካ መካከል ሊደረግ የሚችል ድርድርን አደጋ ላይ ጥሏል። በመጪው ጥር ወር የአሜሪካ ፕሬዚዳንት ይሆናሉ ተብሎ የሚጠበቁት ጆ ባይደን አስተዳደራቸው በኢራን የኒውክሌር መርሃ ግብር ላይ ከዚህ ቀደም ወደ ተፈረመ ስምምነት ሊመለስ እንደሚችል ጥቆማ ሰጥተው ነበረ። ከስምምነቱ አሜሪካን ያስወጡት የወቅቱ ፕሬዚዳንት ዶናልድ ትራምፕ አስተዳደር ሳይንቲስቱ ከተገደሉ በኋላ ዩኤስኤስ ኒትሚዝ የተባለ የጦር ጀት ጫኝ መርከብ ወደ መካከለኛው ምስራቅ መላኩን አስታውቀዋል። ከግርያው በኋላ ጀርመን ሁሉም ወገኖች እንዲቆጠቡና በኢራን የኒውክሌር ጦር መሳሪያ መርሃ ግብር ላይ ሊደረጉ የሚችሉ ማናቸውንም ድርድሮች የሚያነጥፉ ውጥረት ከማባባስ እንዲቆጠቡ ጥሪ አቅርባለች። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎችን በድጋሚ የኢትዮጵያ ፌዴራል ፖሊስ የአገር ክህደት በመፈጸም የተጠረጠሩ ወታደራዊ መኮንኖችና የተለያዩ ሚዲያዎችን በመጠቀም አገር አፍራሽ መረጃ በማሰራጨት የተጠረጠሩ ስምንት ግለሰቦች ላይ የእስር ማዘዣ ማውጣቱን ፋና ብሮድካስቲንግ ኮርፖሬሽን ዘገበ። መቀሌ ከተማ በከባድ መሳሪያ መደብደቧን የትግራይ ክልላዊ መንግስት አስታወቀ። የፈረንሳይ ዜና አገልግሎት ከተራድኦ ድርጅቶች የመረጃ ምንጮች በእርግጥም ድብደባው መፈጸሙን እንዳረጋገጠ ዘግቧል። ሱዳን ውጊያ ከበረታባት የትግራይ ክልል ድንበር አቋርጠው ለሚሰደዱ ኢትዮጵያውያን 150 ሚሊዮን ዶላር እርዳታ እንደሚያስፈልጋት በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንድ አስታወቁ። የኤርትራ ዋና ከተማ አስመራ ትናንት ምሽት ከትግራይ ክልል በተተኮሰ ሮኬት ዳግመኛ ተመታች። ዜናው በዚያው አበቃ። ጤና ይስጥልኝ።